ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ የኢትዮጵያ የቱሪዝም ኢንዱስትሪን እንመለከታለን። በሀገሪቱ የተከሰቱ የተቃውሞ ሰልፎችና በተያያዥነት የወጣው አስቸኳይ ጊዜዎች የጎብኚዎችን ቁጥር በእጅጉ ቀንሷል። በአንጻሩ ዘንድሮ በአንዳንድ የሀገሪቷ ክፍሎች በተከሰቱ ችግሮች የተነሳ አንዳንድ ጎብኚዎች ወደ ኢትዮጵያ ሊያደርጉት የነበረውን ጉዞ እየሰረዙ ነው። በላይነ መንገሻ ተወልዶ ባደገባት ላሊበላ አስጎብኝ ነው። በስራው የተሰማሩ ሌሎችንም አነጋግረናል። ክሊ ማንም ሊክደው በማይችልበት መልኩ ቱሪስት አስቸኳይ ጊዜ የታወጀበት ሀገር ላይ አይሄድም። የአስ የአስጎብኝ ድርጅት የስራ አመራር ናቸው። በዛሬ ጋቢና ወደ መቀሌም እናምራለን። ገታቸው ኪሮስ እባላለሁ። ጫማ መጥረግና በጫማ መስፋት ነው የምኖረው። የምለው እስከ መቼ ነው እንደዚህ እያል ነው የምንኖረው? መንግስት ዘላቂ የሆነ መፍትሄ አምጥቶ ከህዝቡ ተቀራርቦ የትና የት ነው ችግር ያለው ብሎ መፍታት አለበትኝ እንደዚህ እያልክ እስከ መቼ ትኖራለን ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ጤና ስጥልን የጋቢና ቪኦኤ አድማጮች፣ ከሰአቱ አጫጭር ዜናዎች ጋር ዊንታ ኪዳኒ ነኝ። የኢትዮጵያ ሀገራዊ ንቅናቄ በሚል ስም የሚጠራ የፖለቲካ ድርጅት ትላንት፣ እሁድ በዋሽንግተን ዲሲ ላይ በተፈረመ ስምምነት መቋቋሙን ተገለጸ። ድርጅቱን የመሰረቱት አርበኞች ግንባር አርበኞች ግንቦት ሰባት የኦሮሞ ዲሞክራሲያዊ ግንባር የአፋር ሕዝብ ፖለቲካ ና የሲዳማ ሕዝቦች ዲሞክራሲያዊ ንቅናቄ መሆናቸውን አደራዳሪ ና አፈራራሚ ከነበሩት መካከል አንዱ የሆኑት በኢሊኖ ቺካጎ የኢኮኖሚክስ ፕሮፌሰር ዶክተር ጌታቸው በጋሻው ለአሜሪካ ድምጽ በሰጡት ማብራሪያ ገልጸዋል። የዚህ ዜና ዝርዝር በኋላ ይቀርባል። መንግስታዊው ፋና ዜና አውታር እንደዘገበው ኢትዮጵያ ውስጥ በቅርቡ በተካሄዱ ተቃውሞዎች ምክንያት የታሰሩ ወደ ሁለት ሺ ያህል ሰዎች ፋና ትምህርትና ምክር ያለው ከተሰጣቸው በኋላ ተለቀዋል። በሬዲዮ ፋና ዘገባ መሰረት በተቃውሞው ወቅት ለታሰሩ ሁለት ሺ ያህል ኢትዮጵያውያን የሚሰጠው የተሀድሶ ትምህርት ተጠናቆ ሰዎቹ መለቀቃቸውን ነው የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ለጋዜጠኞች የገለጹት። ትላንት እሁድ በመለኪያው መሳሪያ ላይ ስድስት ነጥብ ስድስት ባስመዘገበው ርእደ ምድር የተመታችው የጣሊያኒቱ ኖርቺያ ከተማ መሀል የደረሰው ጉዳት ምን ያህል እንደሆነ የአገሪቱ ባለስልጣናት እየመረመሩ ናቸው። የትላንቱ የመሬት መንቀጥቀጥ ባለፈው ነሀሴ አጋም ባለፈው ነሀሴ አጋማሽ ከደረሰው ና ሶስት መቶ ሰዎች ከገደለው ነውጥ ከበድ ያለ ቢሆንም የሰው ህይወት አለመጥፋቱንም ገልጸዋል። ከዓለም ህጻናት ከሰባት አንዱ የዓለም የጤና ድርጅት ካስቀመጠው ዓለም አቀፍ መስፈርት በስድስት ወይም ከዚያ በላይ ለሆነ የአየር ብክለት ተጋላጭ መሆኑን ዩኒሴፍ ያወጣው አዲስ ሪፖርት አመለከተ። ለዛሬ የተዘጋጀው ዜና እስካሁኑ ነበር። ወደ ተቀሩት የጋቢና ቪኦኤ ዝግጅቶች ላሸጋግራችሁ። የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና ጽዮን ግርማ አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱገር ባለፉት አስርተ ዓመታት በርካታ ጎብኚዎችን በመሳብ መጎብኘት ካለባቸው የዓለም አገሮች ተርታ ተሰልፋ የቆየችው ኢትዮጵያ የጭስ አልባ ኢንዱስትሪዋ ተቀዛቅዟል። በተለያዩ አካባቢዎች የተነሱት ህዝባዊ ተቃውሞዎች ግድያዎችና ባሳለፍን ወር መንግስት ያወጣው የአስቸኳይ ጊዜ አዋጅ ጎብኚዎችን አርቋል የቱሪዝም ኢንዱስትሪው የሚቀጥራቸውና የሚያስተዳድራቸው የንግድ ተቋማትና ግለሰቦች ገቢያቸው ማሽቆልቆሉን እየተናገሩ ነው ማርተ ቫንደርቮልፍ ከአዲስ አበባ ያጠናቀረችው ዘገባ እንደሚጠቁመው ኢትዮጵያ ለታሪካዊ ስፍራዎቹ ብቻ ሳይሆን ለመልክዓ ምድሯና በአፍሪካ ሰላምና ጸጥታ የሰፈነባት ሀገር ሆና በመቆየቷ ጎብኚዎች በሰፊው ይጎርፉባት ነበር። በሰሜን ኢትዮጵያ የሚገኙት የላሊበላ ውቅር ቤተ ክርስቲያኖች በሺዎች የሚቆጠሩ ጎብኚዎችን በየዓመቱ ይስባሉ። ከሦስት ሳምንታት በፊት የአስቸኳይ ጊዜ አዋጅ ከወጣ ወዲህ የጎብኚዎች ቁጥር ተመናምኗል። በላይነህ መንገሻ ተወልዶ ባደገባት ላሊበላ አስጎብኝ ነው። ከጥቅምት ወር ጀምሮ ጎብኚዎች ወደ ኢትዮጵያ ይጎርፉ እንደነበረ ያስታውሳል። በአንጻሩ ዘንድሮ በአንዳንድ የሀገሪቷ ክፍሎች በተከሰሱ ችግሮች የተነሳ አንዳንድ ጎብኚዎች ወደ ኢትዮጵያ ሊያደርጉት የነበረውን ጉዞ እየሰረዙ ነው። በላይነህ እንደሚለው ከሆነ ቱሪዝም ለበርካታ ሰዎች ቀጥተኛ በሆነ መልኩም ቢሆን በተዘዋዋሪ የኑሯቸው መሰረት የሆነ የገቢ ምንጭ ነው። በተለይ ለላሊበላ ከተማ ነዋሪዎች። በላሊበላ የተቃውሞ ሰልፎች አልታዩም። ሆኖም የጎብኚዎች ቁጥር በመቀነሱ የማኅበረሰቡ ኑሮ ክፉኛ ተስተጓጉሏል ብራም ፋን ሉንክስብሮክ በሙቅ አየር ተሞልተው በሰማይ ላይ የሚጓዙ በራሪ ፊኛዎች ጎብኚዎችን ኦሮሚያን እንዲመለከቱ የሚያስችል አገልግሎት ይሰጣል። የአስቸኳይ ጊዜ አዋጁ ከተላለፈ ወዲህ በርካታ የአየር ጉዞዎችን መሰረዙን ይናገራል። ጎብኚዎች ሁከት ወዳለባቸው ስፍራዎች የመጓዝ ስጋት እንዳላቸው ያስረዳል። እኛ ከመሬት ይዞታ ጋር የተያያዘ ምንም አይነት ስራ አንሰራም። ጎብኚዎችን በአየር ይዘን መጥተን መሬቱን እንደ ማረፊያ ብቻ ነው የምንጠቀመው ከዚያም የአየር ፊኛችንን አስነስተን እንመለሳለን። በምናርፍባቸው አካባቢዎችም ለገበሬዎች የማረፊያ ዋጋ እንከፍላለን። ለደንበኞቻችን ይህን ሁኔታ እየገለጽን ስራችንንም ለማስረዳት እንሞክራለን። ባለፉት አስርት ዓመታት ኢትዮጵያን የሚጎበኙ ሰዎች ቁጥር አሻቅቦ የቆየ ቢሆንም አሁን ያለው ሁኔታ ግን በስራው የተሰማሩን ያሳሰበ ሆኗል። ጎብኚዎች ሁኔታዎች ከተስተካከሉ በኋላም ለመመለስ ረጅም ጊዜ ይፈጅባቸዋል። በተለይ የዓለም አቀፍ የዜና ዘገባዎች በመቶዎች የተቆጠሩ ሰዎች ከተቃውሞ ሰልፎች ጋር በተያያዘ መገደላቸውን ሲዘግቡ፣ የዩናይትድ ስቴትስ መንግሥት ዜጎቹ እጅግ አስፈላጊ ካልሆነ በስተቀር ወደ ኢትዮጵያ የሚያደርጓቸውን ጉዞዎች እንዲሰርዙ ማስጠንቀቂያ ያውጡታል። ስቲቨን ሪቸር ስካል ኢንተርናሽናል የሚባል ጉብኝት የሚያመቻች ድርጅት ሠራተኛ ነው። ያልተጣሩ መረጃዎች በፍጥነት መሰራጨታቸው ስለማይቀር መንግሥታት ለጎብኚዎች መረጃ የሚያገኙባቸው ግልጽ የግንኙነት መስመሮችን መክፈት አለባቸው ይላል። ለምሳሌ ያህል በምዕራብ አፍሪቃ የኢቦላ ቫይረስ በተከሰተበት ወቅት ደቡብ አፍሪቃን የሚጎበኙ ሰዎች በረራቸውን የሰረዙበት ሁኔታ ነበር። በአግባቡ መረጃ ባለማግኘታቸው ነው ይህ የሆነው። ከዚህ የምንረዳው ነገር ቢኖር ገልጽ መረጃ መስጠት ዋጋ ያለው መሆኑን ነው። በየአካባቢዎቹ የተከሰቱትን ሁኔታዎች በፍጥነት ለሰዎች ይፋ ማድረግና የታመነ የጸጥታ መረጃ መስጠት ወሳኝ ነው። ነገሩም ማለባበስ ግን ታማኒነትን ያሳጣል። በኢትዮጵያ የሚሰሩ የጉብኞች ኩባንያዎችና ግለሰቦች ስራቸው ከ ሀምሳ ከመቶ በላይ መቀነሱን ገልጸዋል። የኢትዮጵያ የቱሪዝም ሚኒስትርም በዘርፉ የተሰማሩ ባለሙያዎችና ድርጅቶችን ሰብስበው በጉዳዩ ላይ መክረዋል። ጽዮን ግርማ ወደ ተለያዩ አካባቢዎች ደው ላይ ያነጋገረቻቸው የቱሪዝም ሰራተኞች አሁን ያለው ሁኔታ ያሳደረባቸውን ተጽዕኖ ያስረዳሉ። መድረሻቸውን በኢትዮጵያ የቱሪስት መስህብ በሆኑ ስፍራዎች ያደረጉ ዓለም አቀፍ የጎብኚዎች ቁጥር መቀነስና በቱሪዝም ዘርፉ ላይ ጫና መፍጠር የጀመረው ከአስራ ሁለት ወራት በፊት ከተጀመረው የተቃውሞ እንቅስቃሴና እሱን ተከትሎ ከተለያዩ ሀገራት በተለያየ ጊዜ ከሚሰጠው የጉዞ ማሳሰቢያ ጋር በተያያዘ መሆኑን ያነጋገርናቸው የአስጎብኚ ድርጅቶች ባለቤቶች ይናገራሉ። ስማቸውን እና ድርጅታቸውን እንዳንጠቅስ የጠየቁን የአንድ አስጎብኚ ድርጅት የስራ ኃላፊ አጠቃላይ ነገር ካልሆነ ዝርዝር ማብራሪያ መስጠት እንደማይችሉ ነግረውናል። ለነገሩ በአሁኑ ጊዜ አንድ ጀነራል የሆነ መልስ ብቻ ነው መስጠት የምችለው። ያ ምንድን ነው? ወደ ፐርሰንቴጅ ምናምን ምናምን ሳንገባ ካንስሌሽኖች ሰው ሞልተዋል። መንግስትም ያውቋል ይሄንን። ከዚህ የበለጠ ብዙ ኢንፎርሜሽን መስጠት አልችልም፣ ምክንያቱም ጊዜያዊ አዋጅ የታወጀበት ሀገር ላይ ቱሪስት ይመጣል ተብሎም አይገመትም። በምን ያህል ፐርሰንቴጅ ወረደ የሚለውን እንግዲህ መንግስት ነው መጨረሻ ላይ መስጠት የሚችለው ይመስለኛል። ምንም ሲገሩ የሚኖረው መንግስት ላይ እጅ ላይ ነው የሚኖረው። ኢንዲቪጁዋል ቱሪስቱ የራሱን ብቻ ማውራት ይችላል። ምናልባት ገና ከታወጀ ወደ ሀያ ምናምን ቀኑ ነው። አመ ማነ ወር፣ ሁለት ወር፣ ሶስት ወር ሲታይ ኢምፓክቱ ይሰማ ይሆናል። ግን ዴፍኔትሊ ማንም ሊክዶ በማይችልበት መልኩ ቱሪስት አስቸኳይ ጊዜ የታወጀበት ሀገር ላይ አይሄድም። ከአስቸኳይ ጊዜ አዋጅ ውስጥ በፊት በሚል አቀረብንላቸው ጥያቄ በፊትም ቢሆን ቀስ እያለ እየቀነሰ ነበር ብለዋል። ከዛ በፊት እንግዲህ አንድ አመት የጠዋስ እንቅስቃሴው ከተጀመረ ጀምሮ ግራጁዋል እያደረገ ዲክላይን ማድረጉ አልቀረም። የመጨረሻው ምን እንደሚችሉት እናንተ ቤቱን ያፈረሰው ገለባ ነው የሚባለው እሱ ያው አዋጁ ነው። ሌላ ያነጋገርናቸው የአስጎብኚ ድርጅት ባለቤት ስማቸውን እንዳልጠቅስ ጠይቀውኛል። ዓለም አቀፍ ጎብኚዎች የጉዞ እቅዳቸውን እየሰረዙ እንደሚገኙና መንግስትም ይህን አውቆ በቱሪዝም ሚኒስቴር አማካኝነት ስብሰባ አድርገው እንዳወያያቸው ተናግረዋል። የተሰረዘበት ምክንያቱ ዋናው ትራቭል አድቫይዘሪ የአሜሪካን ኤምባሲና የተለያዩ ኤምባሲዎች ስላወጡ የኢትዮጵያ መንግስትም ደግሞ በአርባ ኪሎ ሜትር ማ የሚለውት ኮምፊ ስላረጋቸው ነው። ብዙዎቹ ግራ ገብቷቸው የሰረዙ ስለዚህ፣ በእርግጥ ብዙ የተሰረዘ አለ። እሳቸው በሚመሩት ድርጅት ከሐምሌ ጀምሮ ጎብኚዎች በተደጋጋሚ የጉዞ ቅዳቸውን እየሰረዙ እንደሚገኙ ጠቅሰው፣ በተለይ ለአውሮፓ ጎብኚዎች ከጥምቀት በዓል ጀምሮ እስከ ገና ድረስ ያለው የአሁኑ ወቅት የቱሪስት ቁጥር የሚጨምርበት ጊዜ እንደነበር ጠቁመዋል። ሰባ በመቶ የሚሆኑ የድርጅቶቻቸው ደንበኞች ጉዟቸውን ሰርዘዋል። ስ ኦቨርሄዳችንን ከቨር ማድረግ አንችልም። ብዙ አድቫንስ የከፈልናቸው ይኖራሉ፣ ሰራተኛ ደሞዞች ይኖራሉ። ከዚህ በፊት ብዙ ጥሩ ስለሰራን እና ብንት ስላን ብዙ ላይ ጎዳን ይችላል። ሎካል ቱሪስቶችን ለማስንትን ለማድረግ የመንከረጅ ለማድረግ እየሞከርን ነው። ስለዚህ ዲስካሽን ላይ ነው። ሰብስበው ሁላችንንም እያነጋገሩ ነው። ካንስሌሽን ላይ ሆቴሎች ሪፈንድ እንዲያደርጉ ምናምን እያነጋገሩ ስለሆነ መንግስት የተቻለውን ያህል ጉዳቱ ሀይለኛ እንዳይሆን ለማድረግ እየሞከሩ ነው። ሁለቱም የአስጎብኝ ድርጅት ቶች እንደሚሉት ጎብኚዎቹ እያደረጉት ያለው የጉዞ ስረዛ የሚያመጣው ጉዳት እንዲህ በአጭር ጊዜ ውስጥ በግልጽ የሚታይ አይደለም። ምክንያቱም በተለይ ትልልቆቹ ድርጅቶች ካላቸው ተቀማጭ ላይ በማውጣት እየደጎሙት እንደሚገኙ ተናግረዋል። በዚሁ ከቀጠለ ግን ጉዳቱ ከፍተኛ ሊሆን እንደሚችል ጠቁመዋል። አሁን ደግሞ ወደ መቀሌ ና አምራ ዘጋቢያችን ግርማ ገብሩ በተለያዩ ስፍራዎች የተሰማሩ የከተማ ነዋሪዎችን በተለያዩ ስራዎች የተሰማሩ የከተማ ነዋሪዎችን ከተቃውሞ ሰልፎች በተለይ ደግሞ በመላ ሀገሪቱ የታወጀው አስቸኳይ ጊዜ አዋጅ ጋር በተያዘ ኑሯቸውና ስራቸው ምን አይነት ተጽዕኖ እንደደረሰበት ጠይቋል። እንባዬ ተስፋ ሆነኝ እዝጋሃዬ ይባላለሁ። አሁን በየክልሉ ቤተሰብ ወንድሞችን አሉን። መጀመሪያ ባጋጠመ ችግር ብዙ ሰው ተቸግሮ ነበር። ቤተሰብ ያለው ደግሞ ከመጠየቀ ዝም አይልም። አሁን ግን መንግስት ይሄ ሁሉ ንብረት ሳይወድም ህይወቱን ብዙ ሳይጠፋ ይሄ አሁን ያወጀው አስቀድሞ ቢሆን ነበር በጣም ጥሩ ነበረ። አሁንም ቢሆን ከዚህ የከፋ እንዳይመጣ ጥሩ ነው። መንግስት ያደረገው በእኔ አስተያየት ጥሩ እርምጃ ነው ነው ብለው። ካሳሁን ሀፍታ እባላለሁ። ያው እዚህ መቀሌ ከተማ ላይ ባጃጅ በመንዳት ነው እኔ የምኖርበት አካባቢ እንደምታየው የተረጋጋ አካባቢ ነው እየኖርኩ ያለሁት ፣ ግን አዋጁ አስፈላጊ ነው የሚል እምነት አለኝ እንደኔ። ምክንያቱም በዚህ ቅርብ ጊዜ የነበረው ነገር ትንሽ አስጊ ስለነበር፣ አዋጁን አውጀህ ሰላም ማምጣት የሚቻሉ ነው ከተገኘ፣ አዋጁን ማወጁ ምንም አይነት ችግር አለው ብዬ አላምንም። አዋጁ አስፈላጊ ነው። እንደምሰማው ደግሞ አንዳንድ ጊዜ በስልክም በምንም ከጓደኞቻችን ጋር በምደዋውልበትም ጊዜ የሚሆን የምንሰማው ነገር ደግሞ አበረታች ውጤት እንዳለው ነው እየሰማሁ ያለሁት። በአዋጁ ምክንያት አቶ ይርዳው መኮንን በመቀለ የሚገኘው ፕላኔት ሆቴል ባለቤት መንግስት የአስቸኳይ ጊዜ አዋጅ ለማወጅ መሰረት ነበረው ብለው ያምናሉ። እንዳየ ነው ባህር ዳር አካባቢ እንኳን አበባ ምርት 2100 ማፈናቀል ማለት በጣም ስንት ዓመት የተለፋበት ስንት ዓመት ጥረት የተደረገበት ነው። 2100 ሰራተኛ ስራ እድል ለመፍጠርና ግን በደቂቃ ውስጥ ነው ያ ህዝብ የተበተነው። ቤተሰብ አሏቸው፣ ልጆች አሏቸው፣ ትምህርት ቤት ያስተምራሉ፣ ቤት ክራይ ይኖራቸዋል። ስራ ካልሰሩ እንዴት አድርጎ መኖርም አትችልም ማለት ነው። ስለዚህ አስቸኳይ አዋጅ በጣም ትክክልና ሰአት ነው ነው የምለው ቀደም ብሎ ማድረግ ነበረባቸው ሳይሆን ነበር መንግስት መከታተል የነበረበት ከሆነ ግን ትክክል ነው ነው የምለው ምክንያቱም አሁን ትክክል ነው የሚባለው ምንድን ነው? ያኔ ምንም አይነት ትራንስፖርት አልነበረም፣ በየክፍለ ሀገር ቁመ ነው የነበረው አስቸኳይ ብሎ መንግስት ካወጀ በኋላ ግን ያው ወደ ነባር ስራውን እየተመለሰ ነው ማለት ነው። ይሄ ምናልባት ጎብኚዎች እንዳይመጡ ልክ እንደናንተ ትላልቅ ሆቴል ላላችሁ ተጽዕኖ ሊኖረው ይችል ይሆናል። ከውጭ የሚመጡ ቱሪስቶች ከባድ ተጽዕኖ አሳድረዋል። በተለይ በሆቴልና ና በሪዞርት በሬስቶራንት ብዙ ሪዘርቬሽን ተሰርዘብናል። አትሊስት ጥቅምት አንድ ጀምሮ እስከ ጥቅምት 30 ፉል የነበረው ቤቱ ከአርባ ፐርሰንት ሀምሳ ፐርሰንት በታች ወርዷል። አሁን እያየነው ያለነው በሪፖርት መሰረት እና ትልቅ ተጽዕኖ አለው። ነገር ግን ምንም ማድረግ አትችልም። አቶ አማኒኤል ተስፋይ እንግዲህ ሑመራ አካባቢ በሰሊጥ ምርት ተሰማርተው ይኖራሉ። መንግስት ይህንን የአስቸኳይ ጊዜ አዋጅ በማወጁ ምክንያት ምንድን ነው የታየው ለውጥ? እስኪ ይህንን ይንገሩ። የታየው ለውጥ ከፍተኛ ነው፣ ምክንያቱም በእኛ አካባቢም ስጋቶች ነበሩ ምክንያቱም ከጎንደር ወደ ሁመራ የሚወስደው መስመር እንደሚታወቀው የተለያዩ ግጭቶችን አስተናግደዋል። ስለዚህ ከዛ የተያያዘ ደግሞ የሁመራ ኢንቨስትሜንትም ከጎንደርም፣ ከጎጃምም፣ ከትግራይም በብዛት ሰራተኞችን የሚጠቀም አካባቢ ነው። በዚህ ምክንያት አደጋ ላይ ገብቶ ነበር። እንደሚታወቀው ዘንድሮ ጥሩ የአዝመራ ወቅት ነው ያለው። በብዛት ሰሊጥ አለ፣ ማሽላ አለ። ሰሊጥ ደግሞ ጊዜ የሚሰጥ አይደለም። በአጭር ጊዜ የሚሰበሰብ ነው። ስለዚህ በጣም ሀሳብ ሆኖብን ነበር። በተጨባጭም የሰራተኛ እጥረት አጨናንቆን ነበር። ከአዋጁ በኋላ ግን በከፍተኛ ሁኔታ የሰራተኛ ፍሰት ነው የታየው። ምክንያቱም ቀደም ሲል ለሰራተኛው፣ ለደህንነቱ በመስጋት ወደዛ አካባቢ ለመምጣት ፈርቶ ነበር። ይህን አዋጅ ግን አበረታቶት በብዛት ሰራተኛ ያገኘንበት ሁኔታ ነው ያለው በእኔ እርሻ ብቻ እንኳን አሁን ሁለት ሺህ ሰው አለ ይህ ሁለት ሺህ ሰው ከተለያየ ብሔር ነው ከትግራይም ከአማራም ከወላይታ ጭምር ከደቡብ የመጣ ህዝብ አለ ይህን ሁሉ ያለ ስጋት እዛ ቦታ ላይ እንዲሰራ ያደረገው አንዱ አዋጁ ነው ስለዚህ አዋጁ ትክክለኛና ጊዜውን የጠበቀ ነው ብዬ ነው መቀለ ከተማ ውስጥ ግሪን ቫሊ ካፌ ውስጥ ነው ያለነው አቶ ፍስሐ ዮሐንስ፣ ግርግር በነበረበት ወቅትና አሁን ሰላም ባለበት ያለው አነጻጽረን ማውራት ያለብን በዚህ ጉዳይ ላይ ጠቃ የነበረው ማን ነው ተጠቃሚስ ማን ነው ስንል፣ ተጠቃሚ የነበሩ ሰዎች ከጉዳዩ በስተጀርባው ነው ጥይቱም ሆነ ጭሱ የማይነካቸው ሰዎች ናቸው። ዱላውንም ምኑ ምኑ የሚደርሳቸው ሰዎች ግን ንጹሐን ሰዎች ናቸው፣ ወጣቶች ናቸው፣ ነገሮችን የማያውቋቸው ሰዎች ናቸው። እና ያንን አሁን በአሁኑ በስተወሰነ መልኩ ተወግዷል ብዬ ተስፋ አደርጋለሁኝ። መንግስትም የልጆቹ ጥያቄ ይሰማቸዋል፣ አብሮ ይቀመጣሉ፣ ያወራሉ፣ ያለው ችግራቸው ይፈታሉ ብዬ አምናለሁኝ። ምክንያቱም ሕዝብን ካላዳመጥክ ሕዝብን አታስተዳድርም። ተዋይቶ ችግሮች ይፈታሉ ብዬ አምናለሁ። ዶክተር አባ ግደይ ስዩም ይህ የአስቸኳይ ጊዜ አዋጅ ለማወጅ መንግስት ህገ መንግስታዊ መሰረት የለውም የሚሉ ኢትዮጵያውያን አሉ። በዚህ ላይ የእርስዎ አስተያየት? በመንግስት አቅም ሊቆም የማይችል አይነት ብጥብጥና የሰላም እጦት ከመጣ ምን መደረግ አለብን? የሆነ ዘዴ መፈለግ አለብን። ከቁጥጥር ውጭ ሄዶ ነበር። መንግስት ደግሞ ባለው የጸጥታ ኃይል የአስቸኳይ ጊዜ አዋጅ ሳያውጅ የማያስፈልግ እርምጃ ሊወስድ ጥሩ አይደለም። በቁጥጥር ውጭ እየሄደ እንዳለ ለህዝብ አሳውቆ የግድ ወደ ህገ መንግስቱ ተመልሶ የአስቸኳይ ጊዜ አዋጅ ማወጅ ስላለበት ሊታወጅ ይገባ ነበር። እኔ እንደግል ይሄ ዘላቂ መፍትሄ ያመጣል ብዬ አላምን። ጊዜያዊ ነው፣ ማረጋጊያ ነው። ስለዚህ አሁን መንግስት ይሄ እንደ ጊዜያዊ ወደ ሰላም መመለስ ሊጠቀምበት ይገባዋል። ከዛ በኋላ ግን ይሄ ብጥብጥ፣ ይሄ ችግር ከየት እየመጣ ምንድን ነው ብሎ ምንጭን ማየት ነው። ስለዚህ መንግስት ራሱን መፈተሽ አለበት ነው የእኔ አቋም። እንደ አዲስ ህዝብን መስማት አለበት። ተቃዋሚዎችም ካሉ ሀሳባቸው ሊሰማ ይገባል። ብዙ ጊዜ አንድ ድርጅት ወይም መንግስት ብቻውን ጥሩ ነገር ሊያደርግ አይችልም። በእኔ አስተያየት ሊሰማ ይገባል። ተቃዋሚ ካለ ለምሳሌ ጥሩ ሀሳብ ካለ ጥሩ ሀሳቡን አስገብቶ ተቃዋሚም ሰላምን ይደግፋል ማለት ነው። ህገታቸው ኪሮስ እባላለሁ። ጫማ መጥረግና በጫማ መስፋት ነው የምኖረው። እኔ የምለው እስከ መቼ ነው እንደዚህ እያል ነው የምኖረው? መንግስት ዘላቂ የሆነ መፍትሄ አምጥቶ ከህዝቡ ተቀራርቦ፣ የትና የት ነው ችግር ያለው ብሎ መፍታት አለበት። እንደዚህ እያልክ እስከ መቼ ትኖራለህ? መቼስ በዲሞክራሲ ሀገር እንደኔ ተቀባይነት የለውም ዘላቂ መፍትሄ የሚሆነው ተቀራርቦ መስራትና ችግሩ መፍታት ነው እንጂ ይሄ ስለ አዎች አይደለም። ግን ጊዜያዊ ብሎ ስላመነ መንግስት፣ ዋናው ነገር እነዚህ ህዝቦች ወይም ደግሞ እነዚህ አመጽ የሚያደርጉት ጥያቸው ምንድን ነው? ብዙ ወጣት አለ እኮ ስራ የሌለው እንደምታውቀው። ስለዚህ ስራ መፍጠር ነው ያለበት። ይህ ከተሳካ ነው እንጂ የሚፈታው። ስለ አዎች አይደለም ዋናው ነገር

ያ ሀገራዊ ንቅናቄ በምል ስም የሚጠራ የፖለቲካ ድርጅት ትላንት እሁድ ዋሽንግተን ዲሲ ላይ በተፈረመ ስምምነት መቋቋሙ ተገለጸ። ድርጅቱን የመሰረቱት አርበኞች ግንቦት ሰባት የኦሮሞ ዴሞክራሲያዊ ግንባር የአፋር ህዝብ ፓርቲና የሲዳማ ህዝቦች ዴሞክራሲያዊ ንቅናቄ መሆናቸውን አደራዳሪና አፈራራሚ ከነበሩት መካከል አንዱ የሆኑት በኢሊኖ ቺካጎ የኢኮኖሚክስ ፕሮፌሰር ዶክተር በጋቸው ዶክተር ጌታቸው በጋሻው ለአሜሪካ ድምፅ በሰጡት ማብራሪያ ገልጸዋል። ሰለሞን አባተ ነው ያነጋገራቸው። በመጀመሪያ ደረጃ ይሄን ድርጅት ለማስተዋወቅ እድል ስለሰጣችሁን እጅግ እናመሰግናለን። ይሄ የኢትዮጵያ አገራዊ ንቅናቄ የተመሰረተው በአሁኑ ጊዜ ከአራት ድርጅቶች ነው። የጋራ አመራር ይኖረዋል በሁለት ደረጃ ማለት የወኪሎች Council, the mi of ካውንስል ኦፍ ሪፕሬዘንታቲቭስ በእንግሊዝኛ ምክር ቤት አይነት ማለት ነው። ምክር ቤት የወኪሎች ምክር ቤት ከሁሉም ድርጅቶች እንደየመጠናቸው የሚውጣጣ ማለት ነው። ከዛ በዛው መጠን ደግሞ የስራ አስኪያጅ ኮሚቴ ወይም ኤግዜኪቲቭ ኮሚቴ የሚባል አካል አለው። እንግዲህ ከዚህ በላይ ደግሞ ኮንሰልቲቭ ካውንስል ማለት የአማካሪዎች ምክር ቤት የሚባልም ይኖረዋል ማለት ነው። በተቻለ መጠን ይህ ግንባር፣ ህብረት፣ ጥምረት ያልተባለውበት ምክንያት ይሄ የጋራ ንቅናቄ በአንድ እዝ ስር ሆኖ ሁሉም ድርጅቶች የየድርጅታቸው ስር በዚህ አዲስ በተፈጠረው ንቅናቄ ስር ለማስኬሄድ እንዲችሉ ለማድረግ ነው። ጠቅላላው ውህደት ነው ለማለት አንችልም። ደግሞ እንደ ሌሎቹ በጣም ተለያይቶ ደስ ባላቸው ጊዜ ብቻ ተገናኝተው የሚሰሩ አይሆንም። አንድ የተማከለ አመራር ይኖራቸዋል። ተግባራቸው በሙሉ የእያንዳንዱ ድርጅት ትናንሽ ለየት ያሉ ተግባሮች ከዚህ የንቅናቄው ዓላማ ጋር በማይጻረሩ መንገድ ለዛ ተገዥ ሆነው ይሰራሉ ማለት ነው። እንግዲህ በስም ጠርታችሁ ይሄ ጥምረት ነው ወይ ህብረት ነው ወይ ግንባር ነው አትበሉት እንጂ ወጥ የሆነ አህዳዊ ፓርቲ ግን አይደለም። ወጥ የሆነ አንድ አህዳዊ ፓርቲ አይደለም። ሁሉም እና በእምነታችን ከመተዋወቅ በኋላ ወደዛ ሊያመራ የሚችል በዛ ውስጥ የሚገናኙ ድርጅቶች ወደ አንድነት መርጅ ወይም እንዲዋሃዱ ያበረታታል። ተዋህዶ ወደ አንድነት እንዲሄዱ ሁሉም ያበረታታል። ግን ዓላማው በረጅሙ ጊዜ ወደ አንድ አገራዊ ድርጅት፣ አንድ ወጥ ድርጅታዊ ድርጅት እንዲደርስ ይሞከራል። እስቲ ከእርሶ ከራሶ አንደበት ለመስማት እነማን ናቸው ወይም እነማን ናችሁ? በድርጅት ደረጃ ይዘርዘሩ። በዚህ ድርጅት ደረጃ ያሉት አንደኛ አርበኞች ግንቦት ሰባት ሁለተኛ የኦሮሞ ዴሞክራሲያዊ ግንባር፣ ሶስተኛ የአፋር ህዝብ ፓርቲ፣ አራተኛ የሲዳማ ህዝቦች ዴሞክራሲያዊ እንቅስቃሴ ናቸው። እንግዲህ እነዚህን አሁን የዘረዘሩልኝን ስናያቸው ከአርበኞች ግንቦት ሰባት በስተቀር ሌሎቹ በብሔርና በብሔረሰብ ደረጃ የተደራጁና የተዋቀሩ ናቸው። እንዴት ነው እንዴት ነው ይሄንን በግንባርም ደረጃ ይሁን ለማጣጣም የምታስቡት? ልክ ነው ምንም ችግር የሌለበት ዋናው ነገር ኢትዮጵያን መሰረት ያደረገ ነው ስምምነታቸው። ሶስት ዋና ነገሮች ናቸው ያሏቸው። አንደኛ የፌዴራል የኢትዮጵያ ግዛቷ የተጠበቀ አንድ ኢትዮጵያ ላይ ነው። ሁለተኛ ዴሞክራሲያዊ የህዝብ መብቶች በሁሉም መልካቸው የሚጠበቅ እና ለዚህ የሚታገሉ መሆናቸውን እና ሶስተኛ ደግሞ ማንኛውም የፖለቲካ ስልጣን ከላይ እስከ ታች ተዋረድ ያሉት በህዝብ ምርጫ ብቻ መሆናቸው ናቸው። እና እነኚህ በእነኚህ ላይ እስከ ተስማሙ ድረስ በአንድ ጎሳ ወይም ብሄር ቢደራጁ ወይም በአገር አቀፍና ብሄር አቀፍ በሆነ ቢደራጁ ምንም ለውጥ የሚያመጣው ነገር የለም። ከስሙም ከፕሮግራሙም ከተግባሩም በምታዩበት ጊዜ አንድን በብሄር ለይቶ አያነሳም። ኢትዮጵያዊ ነው ሙሉ በሙሉ እና ለኢትዮጵያ የሚታገል ነው። እና ስለዚህ ለዚህ ብሔር ብለይተን እንታገላለን የሚል የሌለበት የጋራ ፕሮግራም ነው ያለው። ስለዚህ ከሚያለያዩን ይልቅ የሚያገናኙን ነጥቦች እነዚህ ናቸው ብላችሁ እንደ መሰረታዊ መነሻ የወሰዳችኋቸው እነዚህን ባህሪያት ነው ማለት ነው የየፓርቲዎቹን። ትክክል በጣም ትክክል። ዶክተር ጌታቸው ለመሆኑ አሁን ኢትዮጵያ ውስጥ ስራ ላይ ያለውን ምናልባት አሁን በአስቸኳይ ጊዜ ሁኔታው ምክንያት በተወሰነ ደረጃ የተቋረጠ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ሀገራችን እንዴት ነው የምታዩት? እናንተ በተናጠል በፓርቲዎች ደረጃ የሚሆን አሁን በፈጠራችሁት ንቅናቄ እንግዲህ ምናልባት ዝርዝር ነጥቦቹ ወደፊት ሊነሱ ይችሉ ይሆናል። ጠቅላላ የንቅናቄው እምነት ብዙ የአገሪቱ ችግሮች የመጡት ከአገሪቱ ፌዴራል ህገ መንግስት ጋር በተያያዘ ሁኔታ ነው። የሽግግር መንግስት መቋቋም እንዳለበት ይህ የሚቋቋመው የሽግግር መንግስት ደግሞ አዲስ የአገሪቱ ህገ መንግስት እንዲቀረጽ የሚያደርግ ይሄንን ሲሉኝ አሁን ያለው ህገ መንግስት መሰረዝ አለበት የሚል እምነት አላቸው። እንዳለ አሁ ሙሉ በሙሉ ይህ ህገ መንግስት ይሰረዛል፣ አዲስ ህገ መንግስት ለአገሪቱ ይመጣል። ሰለሞን አባተን እናመሰግናለን። አድማጮች ይህ ቃለ ምልልስ ከምሽቱ ሶስት ሰዓት በሚኖረው ክፍለ ጊዜ ሙሉ እንደሚቀርብ እንገልጻለን። እንግዲህ የዛሬው ዝግጅታችን በዚሁ መጠናቀቁ ነው። ፌስቡክ ላይ አት ቪኦኤ አማሃሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድረሱን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማ ጊዜር ነን። ዝግጅታችንን በቴክኒክ ያቀነባበረውና ዜማ የመረጠው የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታችኋለን። ጉዟችሁ የሰመረ ይሁን። መልካም ምሽት። በነገው ጉዞ እንገናኝ።